ከኢትዮጵያ ውጭ የሚኖሩ ምሁራን፣ የሰብዓዊ መብቶች ተሟጋቾች፣ የእምነት ተቋማት ተጠሪዎች፣ ኢትዮጵያዊ አሜሪካውያን ከግጭት በኋላ ለመጨዋ ኢትዮጵያ የሽግግር ሕገ መንግሥት ዝግጅት በሚል ዋና ርዕስ በስድስት ጉዳዮች ላይ ባሳለፍነው ቅዳሜና እሁድ መክረዋል። የውይይት መድረኩን ያዘጋጁት ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት በጋራ ነው። ውይይቱን የተከታተለችው ጽዮን ግርማ የቪዥን ኢትዮጵያን ፕሬዚደንት ፕሮፌሰር ጌታቸው በጋሻውን አነጋግራለች። ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት እንዲህ ያለ ውይይት በዋሽንግተን ዲሲ ሲያዘጋጁ ለሶስተኛ ጊዜ ነው። ባሳለፍነው ቅዳሜና እሁድ ከግጭት በኋላ ለመጪዋ ኢትዮጵያ ሽግግርና ህገ መንግስት ዝግጅት በሚል ዋና ርዕስ ስድስት ንዑሳን ርዕሶችን አካተው፣ እንዲሁም ደግሞ ልዩ ተናጋሪዎች ያዘጋጇቸውን ርዕሶች ይዘው ውይይት አካሂደው ነበር በዚህ ውይይት ላይ ምሁራን፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾችና የሃይማኖት ተወካዮች ተገኝተው ኢትዮጵያን በሚመለከቱ ጉዳዮች መክረዋል። ግጭትን እንዴት እንፈተዋለን? እንዴት እንቆጣጠረዋለን? ፍልሰት፣ ወጣቶችና ስደተኞች፣ በሀገር ውስጥ ያሉ ተፈናቃዮች፣ ኢትዮጵያ ያለችበት ሁኔታ ምን ይመስላል? ለአዲስ ሀገራዊ ምዕራፍ ገለልተኛ የሆነ የግጭት አፈታት ዘዴ መቀየስ በግጭትና በብሔራዊ እርቅ ላይ የዲያስፖራው አስተዋጽኦ ምንድን ነው? ኢትዮጵያ ከቀውስ ከወጣች በኋላስ? በሚሉና በተያያዥ ርዕሰ ጉዳዮች ላይ ያተኮረ ውይይት ነበር ያካሄዱት። ከፕሮግራሙ አዘጋጆች አንዱ የሆኑትን የቪዥን ኢትዮጵያ ፕሬዚዳንት ፕሮፌሰር ጌታቸው በጋሻውን ከውይይቱ በኋላ አግኝቼ አነጋግሬያቸው ነበር። የውይይቱ አላማ ምን ነበር በሚል ላነሳውት ጥያቄ ምላሽ በመስጠት ይጀምራሉ። በሀገራችን ውስጥ ችግር አለ። አገራዊ ችግር አለ። በህዝብና መንግስት መሀል ብዙ ግጭቶች ተፈጥረዋል። የለውጥ መንገድ ተይዟል። ለውጥ ይመጣል ብለን እንገምታለን። በአብዛኛው ይሄ ለውጥ መንግስታዊ ለውጥ ማለታችን ነው። ይሄ ለውጡ ሳይመጣ ኢትዮጵያኖች የዚህን የሽግግሩን ጊዜ ለማየት እንዲችሉ፣ በዛ ላይ የሚወያዩባቸውን ነጥቦች አጉልቶ ለማውጣት ሀሳብ በዛ ላይ ለማቅረብ እና ወደፊት ደግሞ የሚመሰረተው ዘላቂ ብሔራዊ መንግስት ወይም የኢትዮጵያ የወደፊት እድል ር ኢትዮጵያ የወደፊቷ እድል ኢትዮጵያ ምን ትመስላለች? የሚሉትን ለማሳየት ጥናት ያደረጉ ምሁራን ከተመክሮና ከጥናታዊ ውጤቶቻቸው በመነሳት ከህዝብ ጋር ሀሳብ እንዲካፈሉ ለማድረግ ነው። አላማው ይሄ ነው። ባለፈው የዛሬ ስድስት ወር አካባቢ ሌላ ውይይት ተደርጎ ነበር። ይህኛውን ውይይት ከዛኛው የሚለየው ምንድን ነው? ምን አዲስ ነገርስ አምጥቷል? ምን በዛን ጊዜ ያልተነሱ አሁን የመጡ መሻሻሎችስ አሉ ወይ? ያኛውና ይሄኛውን ውይይት አነጣጥም ተያያዦች ናቸው። ይሄኛው የሚለው የሽግግር ጉዞ መንገድ እና ወይም ህገ መንግስት እንዴት ይቀረጻል የሚሉትን ጥያቄዎች የሚመልስ ጉባኤ ነው። ያለፈው ግን ሽግግር ዲሞክራሲና የኢትዮጵያ አንድነት ይላል። እና በአብዛኛው ያኔ የቀረቡት ጥናቶች በቲሪ በጥናታዊ ግኝቶች ላይ የተመሰረቱ ጽንሰ ሀሳባዊ ውይይቶች ናቸው የነበሩት። ግን በዛ ስብሰባ ላይ የነበሩት በሙሉ የጠየቁት ከዚህ ይስቀጥለው በተግባራዊ ሁኔታ በኢትዮጵያ ልዩ ሁኔታ ላይ እንዴት ይተረጎማሉ? ሽግግር ሲባል ምን ይመስላል? እንዴት ይደረጋል? መቼ ያበቃል? ምን ለማድረግ ይጠበቃል? የሚሉትን ጥያቄዎች የሚመልስ ነው። ከተደረጉት ውይይቶች ይህንን የተረዳችሁ ይመስለኛል። ከዚሁ ጋር ደግሞ ህገ መንግስት ህገ መንግስት ቀረጻ ሲባል መነሻው ምንድን ነው በዛ ላይ የሚሳተፉት እነማን ናቸው? ህገ መንግስትም ማን ይቀርጻል? የሚሉትን እና ህገ መንግስቱ ራሱ ደግሞ ምን ምን ችግሮችን ነው ለመፍታት የሚችለው የሚሉትን ጥያቄዎች የሚመልስ ይሆናል። በዛ ላይ በተለይ ዛሬ ብዙ ሀሳቦች የተገኙ ይመስለኛል ያው እኔም ስብሰባው ላይ ስለነበርኩት ከተነሱት ነገሮች አብዛኞቹ የሚያጠነጥኑትና የሚያተኩሩት አሁን ያለው መንግስት ስልጣኑ ላይ ከተነሳ በኋላ ሊኖሩ ስለሚችሉ የሽግግር ሁኔታዎች ነው። ከትላንትናም ጀምሮ ዛሬም ጀምሮ ትኩረት ሲደረግ የነበረው ነገር ግን ኢትዮጵያ ውስጥ ያለው ሁኔታ አሁን እዚህ ጋ ከሚወራው ፍጹም ልዩነት ያለው አሁን ኢትዮጵያ በአስቸኳይ ጊዜ አዋጅ ስር ናት። የአሜሪካ ድምጽ ያነጋገራቸው ሰዎች በስጋት ውስጥም ቢሆን አገሪቱ ጸጥ ወደ ማለት ነገር ውስጥ ናት ያለችው የሚል ነገር አለ። እዚህ ጋር የተነሳው ግን መንግስት በቅርቡ ይወድቃል የሚመስል መልክ ያለው ነገር ነው። እና እንደዚህ አይነት ከሁኔታዎች የተራራቁ ነገሮች እንዴት ነው ወደ ህዝቡ የምታስተላልፉት? መንግስት የሚወድቅበትን የጊዜ ሰሌዳ እኛ አልተናገርንም። በእንደዛም የቀረበ አይመስለኝም። ዛሬ፣ የዛሬ ሳምንት፣ የዛሬ አመት፣ የዛሬ አስር አመት የሚል ውስጥ አልገባንም። ግን በእርግጠኝነት የምንናገረው ይሄ ያለው ስርዓት ያለው መንግስት በህዝብ የተጠላ መንግስት ነው። ህዝብ ከሞላ ጎደል በአብዛኛው ደግሞ ኦሮሞው፣ አማራው፣ ኮንሶው፣ ጋምቤላው፣ አፋሩ በሙሉ ተነስቶ እየታገለ ያለው መንግስት ነው። በጣም ውሁዳን የሆኑ የመሳሪያ የጦር መሳሪያና የሰኪሪቲ ኃይል ያላቸው ህዝብን እየገደሉ እያፈኑ እያሰሩ አሁን ለመናገር አችልም ለማየት አችልም ብለው የከለከሉ በዚህ በጊዜያዊ የአስቸኳይ ጊዜ አዋጃቸው በዓለም ታይቶ የማይታወቅ አይነት አፈና ህዝብን አፍኖ ያለ ነው። ምንም የተረጋጋ ሁኔታ አለ ብለን እኛ የምንገምተው ነገር የለም። አንድ ቀን ከፍ ይላል የህዝብ ተቃውሞ፣ ሌላ ጊዜ ዝቅ ይላል እና ሰው በጊዜው በሚያመቸው መንገድ እስከሚነሳ ነው እንጂ እቺ አገር በዚህ ስርዓት ትተዳደራለች ብሎ የሚገምት ኢትዮጵያዊ የሚኖር አይመስለንም፣ እኛ አናምንም። እና በጣም የምንፈራው ይሄ መንግስት እየገደለ ቀን መቁጠር እንጂ ሌጂቲመሲ የሌለው ህጋዊ ያልሆነ በዓለም ዙሪያ አሁን የተወገዘ ነው። አሜሪካ እኮ ከልክሏል አይደለም እንደ ወደ ኢትዮጵያ መጓዝን። አውሮፓ አገሮች ፓርሊመንቱ ኢዩ ነ የውግዘት መግለጫዎችን እያወጡ ነው እና የጊዜ ጉዳይ ነው። ስለዚህ ኢትዮጵያ ውስጥ የተረጋጋ የፖለቲካ ሁኔታ የለም። ዛሬ ስድስት ወር እርሶን ጠይቄዎት ነበር። የወጣት ተሳትፎ በጣም አነስተኛ የሆነበት መድረክ ነው እና ለምንድን የሆነው ብዬ አንስቼልዎት ነበር። አሁንም ያየሁት እሱኑ ነው። እንግዲህ ሙከራ እናደርጋለን። ዋናው ነገር ይሄ ለፓብሊኩ ለሁሉም ሽማግሌ፣ ወንድ፣ ሴት በሃይማኖት ወር፣ በዘር በምን ለሚለያዩት ሁሉ በግልጽ ተከፈተ ነገር ነው። እዚህ ላይ መሳተፍ እኛም የምንጠብቀው ነው የነበረው እና በልዩ መንገድ እንግዲህ ከየቤቱ እየሄድን ያገኛልና ልናወጣ አንችልም፣ ግን በግልጽ ለሁሉ ክፍት ካደረግን በሶሻል ሚዲያዎች ላይ የወጣ ነው። በተለያዩ ድረገጾች የዜና መገልገያዎች የወጣ ነው። ይሄን የሰሙ ወጣቶች አሉ። ለምን እንደማይመጡ አናውቅም። በእርግጥ በጣም በሶሻል ሚዲያ ብዙ ንትርግ ነበር በዚህ ነገር ላይ እና በዛ ምክንያት ብዙዎች ይመጣሉ የሚል ግምት ነበረ ነው ግን እንግዲህ አለው በነገሮች ላይ የሴቶች ተሳትፎ በአሁን ባለው በውጭ በሚደረጉ ትግሎች፣ ስብሰባዎች ምናምን ላይ በጣም ደስ በሚለን ደረጃ ነው እየጨመረ እየተለወጠ እየመጣ ያለው። ወጣቱም ብዙ እንቅስቃሴ ያደርጋል። እስቲ እንግዲህ ግን ያንን ከሚዲያዎቹም ጋር በመተባበር ለመጥራት ሞክራለን። ውይይቶቹን በየርዕሰ ጉዳዮቹ የሚዳስስ ዝግጅት ይዤ በቀጣይ እመለሳለሁ።